ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 7 2011 ዓ ም ዝግጅታችን ጀመራል። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁ አዲሱ አበበና ጤና ይስጥልኝ፣ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። በቡራዩና በአካባቢው በተደራጁ ኃይሎች የተፈጸመ ነው በተባለ ጥቃት የተገደለው ሰው ቁጥር 23 መድረሱ ተገልጿል። አንዳንዶቹም ቦምብ ጭምር ይዘው የወጡበት ከነ ቦምባቸው እጅ ከፍንጅ እዛው በነበሩ ሰላማዊ ህብረተሰብ ተጠቁሞ ፖሊስ ሊይዝ የቻለበት ሁኔታ እንዳለ ለመግለጽ ወዳለው ከዛ ውጭም ለዝርፊያም በተለይ ወደ መርካቶ አካባቢ፣ ፒያሳ አካባቢ ለዝርፊያ የሚቃጡን በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ናቸው የሰማችኋቸው። በአብይ ርዕስና በመጽሔት ዘገባዎችን ይዘናል። ሰሞኑን በአዲስ አበባና በሌሎችም አካባቢዎች በተካሄዱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን ሰባት የኢትዮጵያ የፖለቲካ ድርጅቶች በጽኑ አወገዟቸው። ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ከሀገር ውስጥም ሆነ ከሀገር ውጭ የሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው። አቶ በቀለ ገርባ ነው የሰማችሁት። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ቀደም ሲል እንደገለጽ ነው ከአዲስ አበባ ወጣ በላ በምትገኘው ቡራዩ ውስጥ የተቀሰቀሰ የጎሳ ግጭት እስካሁን ባለን መረጃ መሰረት ለ23 ሰዎች ሞት ምክንያት መሆኑ ተገለጠ። በዛሬው እለትም አዲስ አበባ ውስጥ በተፈጠረ ግጭት አምስት ሰዎች ሞታቸውን ፖሊስ አስታውቋል። የቡራዩ አመፅ የተቀሰቀሰው ባለፈው ቅዳሜ በስደት የቆየው የኦሮሞ ነጻነት ግንባር ኦነግ መሪዎች አዲስ አበባ ሲገቡ ከነበረው የአቀባበል ስነስርዓት በኋላ መሆኑም ታውቋል። ዘገባዎች እንዳመለከቱት የተደራጁ የአመፅ ቡድኖች ነዋሪዎች ላይ ጥቃት ፈጽመዋል። ቡሯዬ ውስጥ የንግድ ድርጅቶችንም ዘርፈዋል። የመጽሔታችን አብይ ዘገባ ዝርዝሩን ያቀርባል። በተያያዘ ዜና በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት በአርበኞች ግንቦት ሰባትና በአቶ ዳውድ ኢብሳ በሚመራ ኦነግ ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ አንዳንድ ማስረጃ መኖሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምፅ ገልጠዋል በአጠቃላይ ጥቃቱና ግርግሩ ሆን ተብሎ ታስቦበት የተጀመረው ለውጥም እንዳይሳካ የተከናወነ መሆኑንም ተናግረዋል። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል የተባሉት ሰዎች ማንነት ምርመራው ከተጠናቀቀ በኋላ ይፋ እንደሚደረግም ጠቁመዋል። ይህም ከዜናው በኋላ የሚቀርበው የመጽሔቱ አንዱ የዘገባ ርዕስ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት ዛሬ በሰጠው መግለጫ ካለፉት ሦስት ዓመታት ጀምሮ በተለያዩ የአገሪቱ አካባቢዎች በተፈጠረው ሁከትና በጥብጥ ሳቢያ የዜጎች ሰላምና ደህንነት አደጋ ውስጥ እንደገባና ገባና በርከት ባሉ አካባቢዎች ሰዎች ለስራ በወጡበት በሰላም መመለስ እያቃታቸው እንደነበር አስታውቆ ዜጎች በተለያዩ የአገራቸው አካባቢዎች በነጻነት የመንቀሳቀስ የመኖር ሀብት የማፍራትና የማካባት ሕገ መንግስታዊ መብታቸውና ነጻነታቸው ከመገደቡ ባሻገር በአገሪቷ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ዕድገት ላይ ከባድ የሆኑ ጉዳቶች የሚያደርስና የጥፋት ተግባር በመሆኑ በሆነ መለኪያ ተቀባይነት የሌለውና በአጭር ጊዜ መቆም ያለበት መሆኑን አስታውቋል። ትናንት በቡራዩና ዛሬም በአዲስ አበባ የደረሰው ጉዳት በአስቸኳይ እንዲቆም ጥሪያችንን እያቀረብን በተመሳሳይ ለሚፈጠሩ የጥፋት ተግባራት መሸከም ማለት ችግሩን ወደ ሌሎች የአገሪቱ ክፍሎች እንዲዛመቱ መፍቀድና ሁኔታዎች ከጊዜ ወደ ጊዜ እየተስፋፉና እየከበዱ እንዲሄዱ ተጨማሪ ዕድል መስጠት መሆኑን ሊሰመርበት ይገባል ብሏል። የትግራይ ብሔራዊ ክልላዊ መንግሥት በሰጠው መግለጫ። ኤርትራና ኢትዮጵያ የሰላም ስምምነት ትናንት እሁድ ጅዳ ውስጥ ተፈራርመዋል። የሰላም ነፋስ በአፍሪካ ቀንድ እየነፈሰ ነው። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው ይህንን ያሉት። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተገኙበት የሳውዲ አረቢያው ንጉሥ ሳልማን በሳውዲያ አረቢያው ንጉሥ ሳልማን እማኝነት ነው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳይያስ አፈወርቂ ስምምነቱን የፈረሙት። ስምምነቱ ሰባት ነጥቦችን የያዘ መሆኑ ከመጠቆሙ በስተቀር ዝርዝሩ ገና ይፋ አልተደረገም። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴረዥ ስምምነቱ ታሪካዊ መሆኑን ተናግረዋል። between the president of Eritrea and the prime minister of Ethiopia is indeed በኤርትራ ፕሬዚዳንትና በኢትዮጵያ ጠቅላይ ሚኒስትር ስምምነት መፈረሙ ለበርካታ አስር ዓመታት የዘለቀውን ግጭት ያከተመ በመሆኑ በእርግጥም ታሪካዊ ስምምነት ነው። እንዳለመታደል ሆኖ ግጭቶች እየተበራከቱና ያለማቋረጥ እየተቀጣጠሉ ባሉበት የዓለማችን ወቅታዊ ይዞታ ይሄ ስምምነት መደረሱ እጅግ ትርጉም አለው። የሳቢያ የሳውዲ አረቢያ ይቅርታ መንግስትም በዚች እየታመሰች ያለች ዓለም ውስጥ የሰላምን ድባብ ለማስፈን በምናደርገው ጥረት ይህን ታላቅ ክንዋኔ እንድንመሰክር ዕድሉን ስለፈጠረልን በጥልቅ ላመሰግን እወዳለሁ። የሁለቱ ሀገሮች ግንኙነት የተሻሻለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ ኢትዮጵያ በአውሮፓ የዘመን አቆጣጠር በ2000 ዓመተ ምህረት የተፈረመውንና የተባበሩት መንግስታት ድርጅት ያሸማገለውን ስምምነት እንደምትቀበል ይፋ ካደረጉ ወዲህ መሆኑ ይታወቃል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሐሳብ፣ ለበለጠ ድል በሚል ስያሜ ዘጠነኛ ድርጅታዊ ጉባኤውን ነገ መስከረም ስምንት ቀን በጅማ ከተማ እንደሚከፍት አስታወቀ። የጉባኤው ቃል አቀባይ አቶ አዲሱ አረጋ ለጋዜጠኞች በሰጡት መግለጫ ባለፉት ሦስት ዓመታት በነበሩ የድርጅቱ ፖለቲካዊና ውስጣዊ እቅዶች ላይ ሪፖርት ቀርቦ በውይይት እንደሚጸድቅም ተናግረዋል። ከአጀንዳዎች መካከል አንዱ የድርጅቱን ታሪክ የሚመለከትና የነበሩትን ስያሜዎች እንዲሁም የአርማ ለውጥ ማድረግ መሆኑን ቃል አቀባዩ አስምረውበታል። ዘገባ አለ። ባለፉት 28 ዓመታት ሲጠቀምበት የነበረውን ስያሜ አርማና ድርጅታዊ መዝሙር በአዲስ የሚተካበትና ራሱን አሁን ከደረስንበት የትግል ምዕራፍ አንጻር ራሱን አጠናክሮ የሚወጣበት ጉባኤ መሆኑ ነው። ስለዚህ የተዘጋጁ ረቂቅ ስያሜዎች አሉ። የተዘጋጀ አማራጭ ሎጎ ወይም አርማ አለ። እንዲሁም መዝሙሮችም በአማራጭ ተዘጋጅተው ጉባኤው አባላት ተወያይተውበት በሚደርሱበት ውሳኔ መሰረት ድርጅቱ ራሱን ሪብራንድ አድርጎ ይወጣል ማለት ነው። በዚህ ጉባኤ ላይ 1066 አባላት እስከታች ካለው መዋቅር ተወክለው የሚሳተፉበት ሲሆን 250 የሚሆኑ ተሳታፊዎች ደግሞ አለ ድምጽ በታዛቢነትም እንደሚሳተፉበት ተነግሯል። የአባላቱን ውክልና በተመለከተ ከዚህ ቀደም ባልተለመደ መንገድ ሁሉም አባላት በአጀንዳው ላይ ተወያይተውበት ተወካዮቹ መመረጡንም ገልጸዋል። በዚህ ጉባኤ ላይ ኦህዴድ ከዚህ ቀደም ይተዳደርበት የነበረውን የመተዳደሪያ ደንብ ማሻሻል እና ድርጅቱን የሚመሩ አመራሮችም ምርጫ እንደሚካሄድበት አቶ አዲሱ አረጋ ገልጸዋል። ትግሉ ከደረሰበት ምዕራፍ አንጻር ትግሉን መሸከም የሚችሉ በብቃት፣ በስነ ምግባር፣ በሕዝብ ተቆርቋሪነት የተሻለ ብቃት ያላቸው ቁጥራቸው በርከት ያለ ወጣት ምሁራን አመራሮች ወደ አመራር እርከን ይመጣሉ ተብሎ ነው የሚጠበቀው ማለት ነው። ማክሰኞ መስከረም ስምንት በሚደረገው የጉባኤው መክፈቻ ላይ ከስድስት ሺህ በላይ የተለያዩ የማህበረሰቡ አካላት የሚሳተፉበት ሲሆን የድርጅቱ ሊቀመንበርና ጠቅላይ ሚኒስትር ዶክተር አብይ አህመድ የመክፈቻ ንግግርም እንደሚያደርጉበት ይጠበቃል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ጅማ ሙክታር፣ እናመሰግናለን ለዘገባው ከሁለት ሺህ በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ዴምህት ሰራዊት አባላት በቅርቡ ወደ አገር እንደሚመለሱ የንቅናቄው ሊቀመንበር አቶ መኮንን ተስፋ ያስታውቀዋል። የንቅናቄው መሪዎች ዛሬ መቀለ ከተማ ሲገቡ አቀባበል ተደርጎላቸዋል። አጭር የዜና ዘገባ አለን። ደምህት ዲሞክራሲና ፍትህ ለማስፈን በማለት በትጥቅ ትግል ነው የቆየውም። በኢትዮጵያ መጣ በተባለው ለውጥ መሰረት የፖለቲካ ፓርቲዎች ወደ አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ በቀረበው ጥሪ መሰረት የፓርቲው አመራሮች ባለፈው ሳምንት ወደ አገር ውስጥ ገብተዋል። በዛሬው ውለትም ወደ መቀለ ከተማ ሲገቡ አመራሮቹ በክልሉ ከፍተኛ የመንግስት ስራ ኃላፊዎች አቀባበል ተደርጎላቸዋል። የደምህት ሊቀመንበር አቶ መኮንን ተስፋይ ፓርቲያቸው የትጥቅ ትግል አቆሞ ወደ ሰላማዊ ትግል እየገባ መሆኑን ገልጿል። Seid in eine der Hand, ለውጥ ለማምጣት ስንል ነው ስንታገል የቆየ ነው። ለዲሞክራሲና ለፍትህ ስንል በትጥቅ ትግል ቆይተናል። በአሁኑ ጊዜ እየመጣ ያለው ለውጥ ተመልክተን ለውጡም ደግፈን ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መጥተናል። ሲታገሉ የቆዩ ከሁለት ሺህ በላይ አባሎቻችንም አሉ። በተለያዩ ክፍሎች ተደራጅተው እየታገሉ የቆዩም በቅርቡ ወደ ሀገር ውስጥ ይገባሉ ነው ያሉት። በቅርብ ጊዜ የሚገቡ የደምህት ሰራዊት ወደ ህዝቡ ሲቀላቀሉ የሚቋቋምበት ሁኔታ ለማመቻቸት ከመንግስት ጋር ተወያይተናል ሲሉም አቶ መኮንን ተናግረው ተናግሯል። በቀጣይ የትግል ሂደታቸው ተጠይቀው ሊቀመንበሩ ፓርቲያቸው መክሮበት ለህዝብ እንደሚያሳውቅም ገልጸዋል። ለደምህት አመራር በተደረገው አቀባበል የተገኙ የትግራይ ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርህም የክልሉ መንግስት አስቀድሞ የደምህት አባላትና አመራሮች ወደ አገር ውስጥ እንዲገቡ ጥሪ አቅርበዋል። አሁን ደግሞ በመምጣታችሁ ደስ ብሎናል ብለዋል። መሰረት ጥሪው መሰረት በማድረግ የደምህት አመራሮች መጥቷል። አባላቶቻቸው ደግሞ በቅርብ ጊዜ ይገባሉ። እነዚህ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ እስከሚታገሉ ድረስ ህውሀትም የያዘው ዓላማ ለትግራይ ህዝብ ሰላም፣ ልማትና ዲሞክራሲ በመሆኑ አብረን ለመታገል ዝግጁ ነን። መልካም የትግል ጊዜም እንዲሆኑላችሁ እመኛለሁ ነው ያሉት። ከ17 ዓመታት በፊት ነው የተመሰረተው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም ሉጌታን እናመሰግናለን። ዜናውም በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ 15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 7 2011 ምሽት ፕሮግራም ነው። የባህር ዳር ከተማ ወጣቶች ከፖሊስ ጋር በመተባበር ጸጥታ የማስከበር ተግባር በበጎ ፈቃደኛነት እያከናወኑ መሆናቸውን አስታውቀዋል። ዘገባ ይዘናል በዚህ ላይ በምሽቱ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በቡራዩና በአካባቢው በተደራጁ ኃይሎች የተፈጸመ ነው በተባለ ጥቃት የተገደለው ሰው ቁጥር 23 መድረሱን የኦሮሚያ ፖሊስ ኮሚሽነር አስታውቀዋል። በአዲስ አበባና በአርባ ምንጭ ከተሞች ደግሞ ለተጎጂዎች ፍትህ የሚጠይቁ ሰልፎች ተካሂደዋል። በተፈጠረው ግጭትም ሕይወት መጥፋቱ ታውቋል። በተፈጠረ ሁኔታ ማዘናቸውን የገለጡት ጠቅላይ ሚኒስትር አብይ አህመድ በአጥፊዎቹ ላይ አጥፊዎቹ እንደሚጠየቁም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኮልናል። የአዲስ አበባ አንዳንድ አካባቢዎችና ዋና ዋና መንገዶች የዛሬ ገጽታ ይሄ ነው። በማኅበራዊ ሚዲያ የተጠራሩ ወጣቶች ቁጣቸውን የገለጹበት፣ ከጸጥታ ኃይሎች ጋር ጭምር ፍጥጫ ውስጥ የገቡበት አደባባይ የወጡበት ምክንያትም በቡራዩና አካባቢው የተከሰተውን ግድያና ዝርፊያ እንደዚሁም መፈናቀል ለማውገዝና ፍትሕ ለመጠየቅ መሆኑን በመፈክሮችና በተለያዩ መንገዶች ገልጸዋል። ሰልፉን ተከትሎ ሁኔታዎች ከቁጥጥር ውጭ የወጡበት አጋጣሚ መፈጠሩን የገለጹት የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል እርምጃ መወሰዱንም አስታውቀዋል። ተገቢ ባሉት የፖሊስ እርምጃም አምስት ሰዎች መሞታቸውን ለሀገር ውስጥ የመገናኛ ብዙኃን አብራርተዋል። አንዳንዶቹም ቦምብ ጭምር ይዘው የወጡበት ከነ ቦምባቸው እጅ ከፍንጅ እዛ በነበሩ ሰላማዊ ህብረተሰብ ተጠቁሞ ፖሊስ ሊይዝ የቻለበት ሁኔታ እንዳለ ለመግለጽ እወዳለሁ። ከዛ ውጭም ለዝርፊያም በተለይ ወደ መርካቶ አካባቢ ፒያሳ አካባቢ ለዝርፋ የሚቃጡ ኑን በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ የተወሰኑ ደግሞ በቡድን በመደራጀት ከሰልፈኞቹ ወጣ ብለው የጸጥታ ኃይሎች የያዙት መሳሪያ ጭምር ለመቀማት ጥረት ማድረጋቸው ለመቀማት ጥረት ማድረግ ሳይሆን፣ ከአንድ የጸጥታ ኃይል አንድ ጠመንጃ መንጠቃቸው፣ በዚህም ሳቢያ በአጠገብ የነበሩ የጸጥታ ኃይሎች የማያዳግም እርምጃ ወስደው የተወሰኑ ሰዎች መሞታቸው እና ሌሎች ደግሞ የተወሰኑ መቁሰላቸው ነው እንግዲህ ለማወቅ እስካሁን ድረስ ባለ መረጃ ለማወቅ የተቻለው አምስት የሚሆኑ ሰዎች ላይ መሞታቸው በደቡብ ብሔር ብሔረሰቦችና ህዝቦች ክልል ጋሞ ጎፋ ዞን አርባ ምንጭ ከተማ እንደዚሁ ግጭትና ጉዳት ያስከተለ የተቃውሞ ሰልፍ ተካሂዷል። በቡራዩና አካባቢው ከሞቱት ከቆሰሉትና ከተፈናቀሉት ሰዎች አብዛኛዎቹ የጋሞ ብሔረሰብ ተወላጆች መሆናቸውን የጠቀሱት የብሔረሰቡ ባህላዊ መሪና ታዋቂ ፖለቲከኛ ከአው ደምስ የጻራ የሰልፉ መነሻም ይሄው መሆኑን አብራርተዋል። በኦሮሚያ ክልል እና በአዲስ አበባ አካባቢ በተለይ ኦሮሚያ ልዩ ዞን የሚባለው አካባቢ እና በአዲስ አበባም ውስጥ በአምስት ወረዳዎች ከረዥም ጊዜ ጀምሮ ወደ አዲስ አበባ ከዚህ የሄዱት የጋሞ ብሔረሰብ ተወላጆች ይኖራሉ። በዛ አጋጣሚ ምክንያቱ ጠልቀን ወይም ቀርበን በማናውቅ ሁኔታ ካለፉት ሶስት ቀናት ጀምሮ ከሮ በኦሮሚያ በኩል የተወሰኑ ቡድኖች በመነሳት ቤትን በማፍረስ ቤት ውስጥ ያለውን ንብረት በመዝረፍ በልመናም ይሁን በሌላ መልክ ተደናግረው ለመከላከል የሞከሩትን ሰዎች በመግደል ሕጻናትም ሴቶችም ተቆርተዋል ነው የሚባለው አደጋ ደርሶባቸው ነበር። በዛ ምክንያት ይህ የጋሞ ጎፋ ክፍለ ሀገር የጋሞ ክፍለ ሀገር ተወላጆች ናቸው ከዚህ ነው የሄዱት እና ይህ ብሔረሰብ ይሄንን ድርጊት በመቃወም በማውገዝ በሰላማዊ ሰልፍ መልክ ለመግለጽ ለዛሬ ቀጠሮ ይዞ ተነሳስቶ ነበረ። የተወሰኑ ወጣቶች ግን ከሰልፉ ዓላማ ውጪ ከኦሮሚያ ክልል ጋር በተያያዙ ባንኮች ላይ ጥቃት ሊፈጽሙ መሞከራቸውንና በባህላዊ ልመና ማቆማቸውንም አቶ ደምስ ያስታውሰዋል። በከተማዋ በሚገኘውና የአትሌት ኃይሌ ገብረስላሴ ንብረት በሆነው ኃይሌ ሪዞርት ላይ ጥቃት ለማድረስ የተሞከረው ሙከራ ግን ወደ ግጭት ማምራቱን ሰዎችም መጎዳታቸውን ተናግረዋል። አቶ ደምሴ ሰዎቹም ፖሊስም ጥሰው የፈለጉትን አደጋ ለማድረስ በቤቱ ላይ ሞክረዋል እና በዚህ መሀል ላይ ተኩስ ነበረና ሰባት ሰዎች ቆስለው ሆስፒታል ገብተዋል። ከነሱ ሰባት ውስጥ አምስቱ ቀላል ጉዳት ስለደረሰ ሕክምና እየወሰዱ ነው ሁለት ሰዎች ጥይት ሰውነታቸው አካላቸው ውስጥ ሰርጓል እና ኦፕራሲዮን እናደርጋለን የሚል ከሆስፒታሉ አስተዳዳሪ ሰምቼ ነበረ። እንግዲህ አሁን እነሱ ይሞቱ አላውቅም። ሁለት ሰዎች ሞተዋል። አስከሬናቸው ወደ ወረዳ እየተሸኘ ነው የሚባለው። እንግዲህ ከሰባቱ ሁለቱ ከሞቱ ሶስቱ ሕክምና ላይ ናቸው። ሁለቱ መሞታቸው ግን ተረጋግጠዋል። አሁን ሁለቱ ሞተዋል ያሉኝ ሞተዋል የሚል ነው የደረሰኝ። በቡራዩና አካባቢው በንጹሐን ዜጎች ላይ በተፈጸመው ግድያ እንደዚሁም በደረሰው የአካል ጉዳትና ስደት ማዘናቸውን የገለጹት የደቡብ ክልል ገዢ ፓርቲ ደኢህዴን ሊቀመንበርና የህዝብ ተወካዮች ምክር ቤት አፈ ጉባኤ ሙፈሪያት ካሚል ናቸው። ተጨማሪ ጉዳት ከሚያደርስ አካሄድ መጠንቀቅ እንደሚያስፈልግ ግን አሳስበዋል። ህብረተሰቡ የትኛውንም ህብረተሰብ የሚወክል ጥቃት ባለመሆኑ ተረጋግቶ ችግሩን የፈጸሙ አካላት ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥል በ ያሉበት ጥቃቱን ማውገዝ ተገቢ ቢሆንም የእርምጃው ተጠናክሮ እንዲቀጥል መጠየቃቸው ተገቢ ቢሆንም ከዛ ያለፈ ተጨማሪ ጉዳት እንዳይኖር ኃላፊነት በተሞላበት መንገድ በትዕግስት የሚጠባበቁበት ሁኔታም እንዲኖር በዚሁ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። በኦሮሚያ ልዩ ዞን ቡራዩ ከተማ ለኮ አካባቢ እንደሚኖሩ የገለጹትና በጥቃቱ ምክንያት የተሰደዱት የሁለት ልጆች አባት እንደሚሉት ጥቃቱ የተፈጸመው ከቅዳሜው የኦነግ አመራሮች አቀባበል ስነ ስርዓት በፊት ጀምሮ ነው ቡራዩ ላይ ልክ ከላይ ቡራዩ ከተማ ማርያም ጀርባ ላይ ስጋ ቤት በላይ በኩል የሚባል አለ ከዛ ጀምሮ ከተጀምሮ በቃ ማታ ገብቶ ነገር የቀጠለ ቀጠለ ቀጠለ አስኮ ደረሰ እኛም መስሪያ ቤት አካባቢ ደረሰ እኛም ስራ ቆምን ከዛ ወደ ቤት መግባትና ማውጣት አልቻልንም መስሪያ ቤት ላይ ተደብቀን ያቺን ቀን አሳለፈን ሐሙስ ቀጠለ ህብ በጣም ጧፈ በቃ ቶክስ ነበር እነሱ ታጥቋል በቡራዩ የተፈጸመውን ጥቃት አዲስ አበባ ፓስተር አካባቢ ከባንዲራ ጋር በተያያዘ የተፈጠረው ግጭት ተከታይ አድርገው የሚመለከቱ አሉ ከቀያቸው ተሰደው አስኮ አካባቢ በፊታውራሪ ሀብተ ጊዮርጊስ ትምህርት ቤት ተጠልለው የሚገኙት አቶ ተፈራ ተስፋዬ ግን በዚህ አይስማሙም የተገናኛ አይደለም። ከባንዲራ ጋር ምንም አያገናኘ ባንዲራ ቢሆኖ እኛ ለባንዲራ ስለአዲስ አበባ አልወጣ ነው እኛ ጋር ነበር ያለ። አንደኛ ንብረት ፍለጋ ነው፣ ሁለተኛ ደግሞ መኖር የለባቸው። አሁን በአሁኑ ሰዓት አስኮ የሚባል አካባቢ ትምህርት ቤት ውስጥ ደረጃ አንድ ትምህርት ቤት ሁለተኛ ደረጃ ደረጃ ሁለት ውስጥ በቡራዩና አካባቢው በተፈጸመው ጥቃት የተገደሉ ዜጎች ቁጥር 23 መሆኑን የገለጹት የኦሮሚያ ፖሊስ ኮሚሽነር አለማየሁ እጅጉ የቆሰሉም ስላሉ ቁጥሩ ሊጨምር እንደሚችል ጠቅሰዋል። ወንጀለኞቹም ማንንም የማይወክሉ ኃይሎች ናቸው ብለዋል። ምንም አይነት ምክንያት በሌላቸው ዘራቴዎች የተደራጀ የራቡድን ተደራጅቶ በየሰፈሩ የሰው ህይወትን ያጠፉበት ሁኔታ ነው። ንብረትም ያወደሙበት ሁኔታ ነው ያለው ይሄኛው ከኋላ ምንድን ነው ያለው ምለው በምርመራ ከተረጋገጠ በኋላ ግልጽ የምደረግ ቢሆንም ሆን ተብሎ ማንንም የማይወክሉ የሰዩትን ያጠፉ ቡድኖች ናቸው። ህዝቡም እዛ አካባቢ ያለውም ህዝብ ይሄን የሚኮነን የተፈናቀሉትን መልሶ ለማቋቋም አሁንም ከፍተኛ ጥረት የሚያደርግና የተደረገውንም ድርጊት እያወገዘ ያለበት ሁኔታ ስላለ ጥቂት የተደራጁ አረመኔ ስራ ሲፈጽሙ የነበሩት ቡድኖች ናቸው። እስካሁን ባለ ነው በቁጥጥር ስር የዋሉ አሉ። ለምሳሌ እስካሁን ወደ ሁለት መቶ ሰው ነው በቁጥጥር ስር የዋለው። የተለያዩ አስተያየቶች በተለያየ መንገድ እየተሰጡ ነው። ለምሳሌ ዛሬ በአርባ ምንጭ ከተማ ሰላማዊ ሰልፍ ነበረ። እዛ አካባቢ ያሉ አስተያየት ሰጪዎች ፖሊስ በጊዜው አልደረሰም። አብዛኛዎቹ የተጠቁት የጋሞ ብሔረሰብ ተወላጆች ናቸው። ፖሊስ በጊዜ ሊደርስላቸውና ሊከላከልላቸው አልቻልም ኃላፊነቱን አልተወጣም፣ የሚል ቅሬታ ያንጸባርቃሉ። በሌሎችም ሰዎች ይህ እየተንጸባረቀ ነው። እንደዚህ አይነቱ አስተያየት ምንድን ነው የእናንተ ምላሽ? እንግዲህ ቡራዩ በዋናነት የሰፈሩበት አካባቢ ሁሉም ቦታ መኪና የማይገባበት የተለያየ ቦታ ጥፋት ያለውና በፍጥነት ለመድረስ ምንችልበት ሁኔታ ነው ያለው። እነኚህ የተደራጁት ነፍስ ነጠፉ ጉሩፖች ደግሞ ይሄንን መከታ በማድረግ በየሰፈሩ ተደራጅተው ይፈጽማሉ። ጥቁማ በሚመጣበት ሰዓት በመኪና ሄዶ እንደገና በእግር ወደዛ ቦታ ስትደረስ የመሰወሩ ሁኔታዎች አሉ። ጥቃቱ ወደ ከፋና ሰፋ ሁኔታ አመቻችቷል። ከዛ ውጭ ግን ሌሊትም፣ ይህ ችግር ከተፈጠረ በኋላ ኃይልን በመጨመር የተቻለ ምን ኃይል ያደረገበት ሁኔታ ነው። ቀድሞኑ በየቦታ በየመንደሩ ፖሊስ ለመመደብ ኃይል ችግሮች ይኖራሉ። አሁን ግን ችግሩን መሰረት በማድረግ እስከሚረጋጉና ወደ ቦታው እስከሚመለሱ ከተለያዩ ቦታ ሀይል ጨምረን ወደዛ እንዲመልሱ የማድረግ ነው። ከዛ በግለሰብ ደረጃ ቸልተኝነት ያሳዩ የፖሊስ አባላት ካሉ ግን ተጠያቂ ይሆናሉ ብለዋል የፖሊስ ኮሚሽነሩ። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል በበኩላቸው በቡራዩና በአንዳንድ የአዲስ አበባ አካባቢዎች የተፈጸመው ወንጀል በፖለቲካ ድርጅቶች ስም የተቀነባበረ መሆኑን ለሀገር ውስጥ የመገናኛ ብዙኃን ገልጸዋል። ወንጀሉ በደንብ የታቀደ እና ሁለት ዋና ዋና ክብ የሚባሉ ድርጅቶች ስም የፖለቲካ ድርጅቶች ስም የተቀነባበረ፣ ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው። ይህን እቅድ ታች ያሉ የጸጥታ መዋቅሮች ሊያውቁት ይችሉ ነበር ወይ ቀድመው ሊደርሱበት ይችሉ ነበር ወይ? ሌላ ጉዳይ ሆኖ ው ነቅቶ በአካባቢያቸው በየቀበሌው ህብረተሰቡን አስተባብረው ነቅተው የጸጥታ ችግሮችን ከመመከት አንጻር ኃላፊነት መውጣት ያለባቸው ኃላፊነት አለ፣ መውሰድ ያለባቸው ኃላፊነት አለ። ስለዚህ ከዚህ አንጻር የተወሰኑ ክፍተቶች ነበሩ። ወንጀሉ በየትኞቹ የፖለቲካ ድርጅቶች ስም እንደተቀነባበረ ግን ኮሚሽነሩ አልጠቀሱም። ከቡራዩ በተጨማሪ በአዲስ አበባም ከሶስት መቶ በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ግን ኮሚሽነሩ አመልክተዋል። በንጹሃን ዜጎች ሞትና በደረሰው የአካል ጉዳት ማዘናቸውን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሟቾቹ ቤተሰቦች መጽናናትን ተመኝተዋል። መንግስት ጉዳዩን አጣርቶ እርምጃ እንደሚወስድም አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን እናመሰግናለን። አድማጮች፣ ከአሜሪካ ድምፅ መጽሔትን ነው እያዳመጣቸው ያላችሁት። የሰማችሁትም የዕለቱን አብይ ዘገባ ነበር። የትንታኔው መጽሔት ደግሞ ይቀጥላል። ክቡራትና ክቡራን አድማጮች ከፌዴራል ፖሊስ ኮሚሽነር ከአቶ ዘይኑ ጀማል ጋር ያደረግነው ቃለ ምልልስ አለ እየተሰናዳ ነው። እንደተጠናቀቀ ይዘንላችሁ እንመለሳለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሰሞኑን በአዲስ አበባና በሌሎችም አካባቢዎች በተካሄዱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን ሰባት የኢትዮጵያ የፖለቲካ ድርጅቶች ማውገዛቸው ታውቋል። ግጭቶቹን አስተባብረዋል ያሏቸው በሀገር ውስጥና ከሀገር ውጭ የሚገኙ ወገኖችም ከድርጊታቸው እንዲታቀቡ፣ የመንግሥት አካላትም ወንጀለኞቹን በአስቸኳይ ሕግ ፊት እንዲያቀርቡ አሳስበዋል። የመለስካቸው መሐ ዘገባ ከአዲስ አበባ ዝርዝሩን ይዟል። ዛሬ ከቀትር በኋላ እነዚህ ሰባቱ የፖለቲካ ድርጅቶች ያወጡት የጽሑፍ መግለጫ እንዳመለከተው ሰሞኑን በአዲስ አበባ ከተማና በሀገሪቱ አንዳንድ ክፍሎች የሚስተዋሉ ግጭቶች የፖለቲካ አመለካከትን መሠረት ያደረጉ ይምሰሉ እንጂ ሌላ ምክንያት እንዳላቸው ይሞግታል። እንደ መግለጫው አባባል ከግጭቶቹ በስተጀርባ መላው አገራችንንና ህዝባችን ተስፋ ያደረገውን የለውጡ ሂደት ለማሰናከል ተግተው የሚሰሩ ኃይሎች የሚያቀናብሩት ሴራ ለመሆኑ መገመት የማያስቸግር ግጭቶች ተቀስቅሰው የዜጎችን ሕይወት እስከ መቅጠፍ መድረሱን የሚያረጋግጡ መረጃዎች በሰፊው እየቀረቡ ናቸው ብሏል። በተለይም ዛሬ በሀገሪቱ ተስፋ የሚሰጥ ለውጥ በተጀመረበትና ለውጡን ወደ አስተማማኝ ምዕራፍ ለማሸጋገር ጥረት በሚደረግበት ወቅት እንዲህ ያለ ግጭት መቀስቀሱ ማንኛውንም ቅን የሀገሪቱን ዜጋ እጅግ የሚያሳስብና የሚያሳዝን ነው ሲል ድርጅቶቹ ያወጡት የጽሑፍ መግለጫ ያስረዳል። አክሎም ይኸው የኦሮሞ ፌዴራላዊ ኮንግሬስ፣ የኦሮሞ ዴሞክራቲክ ግንባር፣ የኦሮሞ ነጻነት ግንባር፣ የኦሮሞ አንድነት ነጻነት ግንባር፣ የኦሮሞ ነጻነት ግንባር ለአንድነት፣ ሰማያዊ ፓርቲና አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ በጋራ ያወጡት መግለጫ ወንጀሉን የፈጸሙና ያስተባበሩ አካሎችን በጽኑ አውግዟል። የኦሮሞ ፌዴራላዊ ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ መስከረም 6 እና 7 ቀን 2011 ዓ ም ተሰብስበን የግጭቱን አሳሳቢነትና የደረሰውን የጉዳት መጠን ከመገመገምን በኋላ ግጭቱን የቀሰቀሱትም ሆነ በግጭቱ በመሳተፍ በሰው ሕይወት አካልና ንብረት ላይ ወንጀል የፈጸሙ ግለሰቦችን ወይም ቡድኖችን በጽኑ እንደምናወግዝና የግጭቱ ተዋንያንና ከጀርባ ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል። ስብስቡ ለወጣቱም ቢሆን ይገባዋል ያለውን መልዕክቱን አክለዋል። ዛሬ አገራችን ውስጥ በመካሄድ ላይ ያለው ተስፋ ሰጪ የለውጥ እንቅስቃሴ ከላይ የተጠቀሰው አሳዛኝ ግጭት በተቀሰቀሰባቸው አካባቢዎች የሚኖሩ ወጣቶችን ጨምሮ መላው የኢትዮጵያ ሕዝብ በከፈለው የሕይወትና የአካል መስዋዕትነት የተገኘ ለውጥ ነው። ስለዚህ ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ከሀገር ውስጥም ሆነ ከሀገር ውጭ ሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው። አሁን ያለውን አስቸጋሪ ሁኔታ ተገንዝብ ያለው ያለው ይህ ስብስብ ለመንግሥት ኃላፊዎችም ማሳሰብ ያለው በዚህ አስቸጋሪ የለውጥ ወቅት የሀገራችንን የመምራት ከባድ ኃላፊነት የወደቀባቸው የመንግሥት አካላትም የአገርንና የሕዝብን ደህንነት ለመጠበቅ ሲሉ እንዲህ አይነት አደገኛ ችግሮች ከመከሰታቸው በፊት የመከላከል እርምጃ እንዲወስዱና በመካሄድ ላይ ባለው ግጭት እጃቸው ያለበትን ኃይሎች በአስቸኳይ ጠርቶ ለሕግ የማቅረብ ኃላፊነታቸውን በአግባቡ እንዲወጡ ማሳሰብ እንወዳለን። መግለጫው አክሎም ለውጡን ለማደናቀፍ ከውስጥም ሆነ ከውጭ ሆነው እየሰሩ ያሉ ኃይሎች በመካከላችን የሚታዩ ልዩነቶችን ተጠቅመው ለውጡን እንዳይቀለብሱ አባሎቻችንና ደጋፊዎቻችንን ከጎናችን እንዲቆሙ ጥሪያችንን በጋራ እናቀርባለን ብሏል። እነዚህ በውስጥና በውጭ ያሉ የተባሉትን የለውጡን ሂደት አደናቃፊ ኃይሎች ማንነት ለመጥቀስ ግን ስብስቡ አልፈለገም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ሁለተኛው አጋማሽ የወሰድነው ዘገባ ይኖረናል፣ እንድትከታተሉ እንጋብዛችኋለን። በኃላፊነት ከጸጥታ መዋቅሩ ጋር አብረን እጅና ጓንት ሆነን እየሰራን ነው ያለነው። በመሰራታችን ምንም ችግር ሳይፈጠር ሕዝባችን በሰላም ተስተናግዶ የሄደበት ሁኔታ ነው ያለው። የባህር ዳር ከተማ ወጣቶች ናቸው ከፖሊስ ጋር በመተባበር በበጎ ፈቃደኝነት ጸጥታ የማስከበር ተግባር እያከናወኑ መሆናቸውን አስታውቀዋል። አብራችሁን ቆዩ። ወደ ቀጣዩ ዘገባ እናልፋለን። በኦሮሚያ ክልል በሰንቀሌ ፖሊስ ማሰልጠኛ ማዕከል ውስጥ ቁጥራቸው ወደ 3 ሺህ የሚጠጋ ሰልጣኞች ትናንት ራታቸውን ከተመገቡ በኋላ የጤና መታወክ እንደገጠማቸው ተገልጧል። ሰልጣኞቹን ያሳመማቸው ምክንያት ለማወቅ ከምግብና ከውሃ ናሙና ተወስዶ ለምርመራ ተልኳል። ቆንጅታ እየተከታትለዋለች። ከአምቦ ከተማ ቅርብ ርቀት ላይ በሚገኘው የሰንቀሌ የፖሊስ ማሰልጠኛ ማዕከል ሰልጣኞች ራታቸውን በልተው ጥቂት እንደቆዩ ማስመለስን ጨምሮ በመታመማቸው ምሽቱን ወደ ተለያዩ የሕክምና ተቋማት እንደተወሰዱና ሌሊቱን ሕክምና ሲደረግላቸው እንደቆየን የተገለጸው ሕክምና ከተሰጠባቸው ሆስፒታሎች አንዱ የሆነው የአምቦ ሪፈራል ሆስፒታል የሕክምና ዲሬክተር ዶክተር ጎንፋ ሞቲ ለቪኦኤ በሰጡት ቃል ሆስፒታላቸው ወደ ሁለት ሺህ የሚሆኑትን ተቀብሎ ሌሊቱን በርብርብ ሕክምና ሲሰጥ ማደሩን ተናግረዋል። ስላልተሻላቸው ወደ ሆስፒታሉ ከተመለሱት ከአምስቱ በስተቀር የተቀሩትን ወደ ማሰልጠኛው ሸኝተናል ብለዋል። በጉደር ሆስፒታልና በአምቦ አጠቃላይ ሆስፒታልም ሕክምና የተደረገላቸው እንዳሉ ጠቅሰዋል። እዛ ስልጠና ላይ ያሉ ብዙዎቹ ምግብ ከበሉ በኋላ ማስታወቅ እና የወድ ቁርጠት እንደዚህ አይነት የሚመስሉ ምልክቶች የታዩባቸው። ከዛ በኋላም ብዙዎቹ ወደ የኛ ሆስፒታል እና ወደ አምቦ አጠቃላይ ሆስፒታል እንዲሁም ጉደር ሆስፒታል ነው የተወሰዱት። እኛ ጋር ሲደርሱ ብዙዎቹ እያስታወካቸው ስለነበረ ብዙ ከውስጣቸው ብዙ ፈሳሽ ስለወጣ የመጀመሪያ እርዳታ ስናደርግላቸው ነው የቆየ ነው። ወደ ሁለት ሺህ የሚሆኑ ነው ወደ እኛ ሆስፒታል የደረሱ ያነሱት ሐኪሞችን አስተባብረን የተማሪዎቹም ተረባርቦ ብዙዎቹ ወደ ምሽቱ ወደ ስምንት ተኩል አካባቢ ሕክምና ወስዶ አብዛኛዎቹ ወደ ካምፕ ተመልሰዋል። ወደ አምስት የሚሆኑ ብቻ ነው እኛ ጋ ያደሩት። እነሱም ጠዋት አካባቢ ተስተካክሎ ወደ ካምፕ ተመልሶ ነበር እና ግን አሁን ከታክሞ ወደ ካምፕ የገቡት ውስጥ ወደ አምስት የሚሆኑት አሁንም ተመልሰው እኛ ጋ ናቸው እንደገና መማቸው። አዎ ትንሽ አሁን መጀመሪያ ትውቀት ነው የነበረው። አሁን ተቅማጤም ስለጀመራቸው ወደ ሆስፒታላችን ተመልሶ ህክምና እየተደረገላቸው ነው። ሰልጣኞቹን ለህመም ያበቃቸውን ምክንያት የተጠየቁት ዶክተር ጎንፋ ሞቲ ከተመገቡት ምግብና ከውሃው ናሙና ወስደን ለምርመራ ልከናል። ውጤቱን እየተጠባበቅን ነው ብለዋል። ምልክቶቹ የሚመስለው የምግብ መመረዝ እና ሌላም ብዙ ስንጠይቃቸው የነበሩ ውሃ ምናምን እያሉ ነበር፣ ግን እኛ በአካልም እዛም ሰንቀሌ ምርጄ ነበር ወደ ሰባት ተኩል አካባቢ ከሌሊቱ ማለት ነው እና ናሙናዎችን ወስደናል። ከውሃም ከዳቦም፣ ከሽሮ እነሱ የበሉትም ናሙና ወስደናል። ያንን ናሙና ደግሞ ወደ ፓስተር እና ወደ ኤፍ ኤም አካ ተልኮ አሁን ምርመራ እየተደረገበት ነው እንጂ ምንም እስካሁን ይሄ ነው ማለት የማይቻል ነው። ስለዚህ ሰዎቹን ሕክምና መስጠት ነው እኛ ስራ የነበረው መጀመሪያ። ብዙዎቹ ወደ ካምፕ ተመልሰው የተረጋጉ ናቸው። በሆስፒታሉ ሕክምና ተደርጎላቸው በመመለስ ላይ ከነበሩት መካከል የተሳፈሩበት መኪና ተገልብጦ በጥቂቶች ላይ ቀላል አንድ ሰው ደግሞ ከበድ ያለ ጉዳት እንደደረሰበትና ሕክምና ላይ እንደሚገኝ ዶክተር ጎንፋ ጨምረው አስረድተዋል። አመሰግናለሁ፣ ቆንጂት ለዘገባው። አሁን ከምሽቱ ሦስት ሰዓት ከ33 ደቂቃ ሌል ነው። አዲስ አበባ ላይ የሰዓቱን ዋና ዋና ዜና አዲሱ ያሰማናል። ቡራዬ ውስጥ በተቀሰቀሰ ግጭት እስካሁን ባለን መረጃ የ23 ሰዎች ሞተዋል። በዛሬ ዕለትም አዲስ አበባ ውስጥ በተፈጠረ ሌላ ግጭት አምስት ሰዎች መሞታቸውን ፖሊስ አስታውቋል። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሀሳብ ለበለጠ ድል በሚል ስያሜ ዘጠነኛ ድርጅታዊ ጉባኤውን ነገ ይጀምራል። ከአጀንዳዎቹ አንዱ የአርማ ለውጥ ማድረግ መሆኑም ታውቋል። ሶማሊያ ውስጥ ከግርዛት ጋር በተያያዘ አንዲት የአስር ዓመት ሕፃን ሕይወቷ አለፈ። ይቺ ሕፃን ሞምታር ቆራኔ ስትሞት ሶስተኛ መሆኗ ነው፣ በዚህ ሳምንት ብቻ። የኮንጎ ፖለቲከኛ ዣን ፒየር ቤምባ ለምስክሮች ጉቦ በመስጠት ወንጀል የአንድ ዓመት እስራት ተበየነባቸው። ይሁንና ይህን አንድ ዓመት ቀደም ብሎ እስር ቤት ስላሳለፉ እንደገና ወደ ወህኒ አይገቡም። የደቡብ ሱዳን ፕሬዚዳንት ሳልቫኪር የሽምቅ ተዋጊዎቹ መሪ ሪክ ማቻር ወታደሮቻቸውን ከየሪቨር ግዛት እንዲያስወጡ ጠየቁ። የሚሉ ዋና ዋናዎቹ ናቸው። አመሰግናለሁ አዲሱ። ለሰዓቱ ዋና ዋና የዓለም ዜና በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የባሕር ዳር ጸጥታና የከተማዪቱ ወጣቶች ተሳትፎ የባህር ዳር ከተማ ወጣቶች ከፖሊስ ጋር በመተባበር በበጎ ፈቃደኝነት ጸጥታ የማስከበር ተግባር እያከናወኑ መሆናቸውን አስታውቀዋል። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን አቅርባለች። በባህር ዳር ከተማ ውስጥ ከአምስት ወራት ወዲህ በከተማዋ ታላላቅ ሰልፎችና አቀባበሎች ተካሂደዋል። ከአምሳ ሺህ እስከ ስልሳ ሺህ በሚይዘው ብሔራዊ ስቴዲየም ከጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እስከ አርበኞች ግንቦት ሰባት አቀባበል። ከዚህ ባለፈ ደግሞ በየጊዜው የሚካሄድ ስፖርታዊ ጨዋታዎችም አሉ። ታዲያ እነዚህ ሁሉ ዝግጅቶች ያለምንም ኮሽታ በሰላማዊ መንገድ ነው የሚጠናቀቁት። የዚህ ምስጢር ደግሞ የከተማዋ ወጣቶች የከተማዬ ሰላምና የሕዝብ ደህንነት ይመለከተኛል በማለት በበጎ ፍቃድ ተደራጅተው ከፖሊስ ጋር አብረው በመቆማቸው ነው። ይህንን ደግሞ ሳጅን ፀሐየው ደምሴ አረጋግጠውልኛል። እንዲህ ባሳልፍ ነው ዓመት የተወሰነ ክፍተት ነበረ። እኛና ህዝቡ ህግ ለማስከበር አንዳንድ ነገሮች ስናይ ወጣቱ ጋር እንጋጫለን። አሁን ግን ያለው ነገር እያገዙን ነው። ወንጀለኛ ስንይዝ ምን ተባበራችሁ ይላሉ። ወጣቱ እዚህ ስቱዲዮም የመጣው ብቻ አይደለም በከተማ ስንሰማራ ባጃጅ አለው። ባጃጁን ወደ ጣቢያ ለማስገባት ምን እንተባበራችሁ፣ እንገዛችሁ ስንፈትሽ ራሱ ስቱዲዮም ስንፈትሽ፣ በደንብ ፈትሹ፣ አይዟችሁ እናንተ ጋር እያሉ በጣም የተሻለ ግንዛቤ እየፈጠሩልንም እያገዙንም ነው ያለ። አሁን ምንም ይሁን ምን ስትፈጠር ለእኛ መት የጠቁማሉ፣ ያስረክባሉ። እኛ አሁን ተነሱ ጋር ነ ያለን ተደምረናል። አሁን እውነቱን ለመናገር ሁሉም ወጣቶች በመንግስትም ይሁን በግል የስራ ተቋም ውስጥ የሚሰሩ ናቸው። እንዲህ ሀገራዊም ሆነ ክልላዊ ዝግጅት በከተማዋ ሲኖር ተሰባስበው በመመካከር ከፖሊስ ጎን ይቆማሉ። ለዚህ ምስክር የሆነው ደግሞ ወጣት ሳምሶም ተረፈ የቴኳንዶ ማሰልጠኛ ተቋም አለው። የበጎ ፍቃድ አገልግሎት ሰጪ መለዮ ለብሶ ወደ ስታዲየም የሚገባውን ሰው ሲፈትሽ ያገኘውት የከተማችን ገጽታ የሆነ እንደፈርስ ስለማንፈልግ በበጎ አድራጎት ነው። ቱሪስቶቹንም ባህር ዳር ላይ መጥተው እንደፈለገ ተዝናንተው እንዲሄዱ ለማድረግ ነው። እንዴት ነው የምትሰባሰቡት? የማህበሩ ሊቀመንበር አለ፣ በዛ አማካኝነት ነው። የጉሩፕ መሪ አለ። እኔ የመራው ጉሩፕ ካለ እኔ ስልክ ደውላለሁ። ልክ በተመሳሳይ ሌላም ጉሩፕ መሪ ካለ በጉሩፕ እንነጋገራለን። ቀድሞ ነው የሚነገረና ነገራችን። ስለዚህ ለዛ ዝግጁ እንሆናለን። እንዴት መርዳት እንዳለብንም እንነጋገራለን። በኢንፎርሜሽን ደረጃ ማለት ነው። እኛ ስብርሳችንን እንተወቃለን። ነገር ግን ምናልባት የዚህነን ሰላም የዚህን ሰላማዊ ሰልፍ የማይፈልጉ ኃይሎች አሉ። እነሱ ደግሞ እንዲገባ አንፈልግም። ምክንያቱም የፖሊስ ኃይል ብቻ ግዴታ አይኖርበትም። በእሱ ብቻም አይደለም። እኛ ለምን ፖሊሶችን ወንድሞቻችን ናቸው። እነሱን ማገዝ አለብን። ሁለተኛ ደግሞ ህብረተሰባችን አለ በስጋት ያለምንም ስጋት ገብቶ ወጥቶ ተዝናንቶ እንዲሄድ ነው የምንፈልገው። ምክንያቱም እንኳን በፊት ጥሩ ገጽታዊ ስላልነበሩ ከአድማ በታኞች ይልቅ እኛን የማቅረብ ነገሮች፣ እኛን የመስማት ነገሮች እናያለን። ነገር ግን የእኛ እዚህ ጋር መቆም ለህዝቡ ብቻ አይደለም ለአድማ መጣኞችም እፎይታ ነው። ሁለቱንም የማገናኘት ስራ እየሰራ ስለሆነ ማለት ነው። የወጣቶቹ ተወካይ አስተባባሪ ወጣት ገበያ ዋዳነ እንደነገረኝ መዋቅሩ ጠንከር ያለ መሆኑን እና እርስ በርሳቸው የሚተዋወቁ ወጣቶችን ያካተተ ነው ይላል። ይህ ወጣት የሚተዋወቀው መጀመሪያ ላይ በችግሩ ነው የተገናኘው። 2008 ለ2009 በነበረው የፖለቲካ አለመረጋጋት ችግር በዛን ሰዓት ወጣቱ ተዋውቋል። ብዙ ጓደኞቻችን ህይወታቸውን ሰውተዋል። ከዛ በኋላ ደግሞ ዶክተር አብይ ከገባ በኋላ ከተተኩ በኋላ ሰላም ሲመጣ ይህን ሰላም ለማስቀጠል ቁጭ ብለን ተነጋግረን ባህርዳርን እንደ ባህርዳር እንዴት ነው ሰላሟን እውን የምናደርግ በሚል ተነጋግረን ነው ወደዚህ ተግባር የተሰማራ ነው። የዶክተር አብይ የድጋፍ ሰልፍ ስናስተባበር ህዝቡ በነቂስ ወጡ። ከጸጥታ ዋቃል ጋር መዋቅር ጋር አብረን እጅና ጓንት ሆነን እየሰራን ኃላፊነት ወስደን እየፈተሽነን እየሰራንና ያለን እዛ ውጭ ደግሞ እሱ ታማኝ በየነ የመጣ ጊዜ እሱንም ደግሞ በኃላፊነት ከጸጥታ መዋቅሩ ጋር አብረን እጅና ጓንት ሆነን እየሰራንና ያለ ነው። በመሰራታችን ምንም ችግር ሳይፈጠር ህዝባችን በሰላም ተስተናግዶ የሄደበት ሁኔታ ነው ያለው። ቁጥራችሁ ምን ያህል ትሆናላችሁ? በአስተባባሪ ኮሚቴነት ያለ ነው አሁን ወደ አርባ ነው። በእኛ ስር ደግሞ ያለ አስተባባሪ ደግሞ አለ። ያንንኛ በበላይነት እየተቆጣጠርን ቦታዎችን እየሰጠን ኮንትሮል እናደርጋለን። አንድ ሰው ስንት ይይዛል? አንድ ሰው ቢያንስ አምስት ሰዎችን ይዞ ነው የሚሄደው። አንድ ሰው አምስት እስከ አስር ድረስ አደረጃጃት አላሉ። በዛ መሰረት ነው እየመራ ያለው ይሄ መዋቅር ማለት ነው። ከዛ በኋላ አጠቃላይ እየዞረ ሁሉንም በቃ እንዲያውም የሚገርምሽ ነገር የሰው ኃይል ባነሰበት ቦታ፣ የሰው ኃይል በሚያስፈልግበት ቦታ ጸጥታ መዋቅሩን እየጠየቅን እናስገባለን። ከጸጥታ መዋቅሩ ጋራ የሚያስፈልጋችሁ ኃይል ካለ ነገሩን እያልን እና እስከዚህ ነው እየሰራ ነው ያለ። ሁላችሁ ማስተባባሪዎች መደበኛ ስራ አላችሁ ማለት ነው። ያንን ስራ እየተዋችሁ ነው ማለት ነው። በወቅታዊ ስራዎች ላይ እንዲመገቡ። አዎ፣ ስራ ያለን ወደዚህ ስንገባ ኃላፊዎቻችን እያስፈቀድነን፣ ኃላፊዎቻችንም ደግሞ ትልቅ ኃላፊነት እንደያዝነ ስለሚያስቡ ለአካባቢው ሰላም እስከሆነ ድረስ ፍቃድ ይፈቅዱለን በዛ መንገድ ነው ወደ ስራ ተሰማርተን እየሰራ ነው ያለ ነው። የከተማዊ ሰላም የህዝቤ ደህንነት ይመለከተኛል የሚል አቋም ያለው ወጣት ጥርቅም በመሆኑ ምቹ ሁኔታን አልፈጠርንም ይላል። በተለይ ከሰሞኑ በአዲስ አበባ የሚስተዋሩ ሁከትን ተከትሎ ያስተላለፈው መልእክትም አለ። ሰርገው የሚገቡ አንዳንድ አካሎች አሉ። ሰርገው ገብተው ይህን ሰላም የሚያደፈርሱ በርካታ ሀይሎች አሉ። ሰሞኑን የገጠመን ችግር አለ የገጠመን ችግር አለ። ሰርገው ገብተው ከስብሰባችን እኛ ከምንወያዩ ስብሰባ የሚያደፋርሱ ማለት ነው። እንዲህ አይነት አመለካከት ካላችሁ ግና ትክክል አይደላችሁም ብለን በሰላማዊ መንገድ ያስታረቅበት ሁኔታ አለ። ዱላ አልገጠምንም በነገራችን ላይ ። ስለዚህ በዚህ መንገድ ነው እየሰራ ነው። ሰርጎ ግቦች ባህርዳር ላይ በታሪክ ምንም ነገር የሚያመጡት የለም። እናቃቸዋለን፣ ለይተናቸዋል። ማስጠንቀቂያም እየሰጠን ነው። ረፉ፣ ስርዓት ያዙ። ይሄ ሰላም ባለበት ሀገር ነው መኖር ምንችለው። ሰላም ከሌለ መኖር አንችልም። ቁሙ ሰርተው እያልን ነው እዚህ። በኋላ እንዲህ እያልን እንኳ ቢገቡ እኛ ከነሱ ጋር ዱላ አይደለም እንገጥመው፣ የጸጥታ ኃይላችን አለ። መረጃ እያጋለጥን እነዚህን ሰላም የሚያደፈርሱ አካሎችን ለጸጥታ መዋቅሩ መስጠት ነው። መረጃ ነው ለኦሮሚያ ወጣቶች ማስተላልፈው ምንድን ነው፣ በርካታ ሰርገገቦች ስላሉ እነዛን አንጥረው ለይተው በእውን ማወቅ መቻል አለባቸው። ካወቁ በኋላም እነሱ አይደለም እርምጃ የሚወስዱት እነሱ መረጃውን አጠናክረው ለጸጥታ መዋቅሩ መረጃ ሰጥቶ ህጋዊ እርምጃ እንዲወሰድባቸው ማድረግ አለባቸው የሚል ምልክት ነው ማስተላለፍ። ለካ ያለ ህብረተሰብ ተሳትፎ ወንጀልን መከላከል አይቻልም የሚለው አባባል ያለ ነገር አይደለም የሚባለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር፣ እናመሰግናለን ለዘገባው። ወደ ተከታዩ ቅንብር ነው የምናልፈው። አፍሪካ ነክ ርዕሶች። ኢትዮጵያና ኤርትራ በመካከላቸው ሰላም ማውረዳቸውን ተከትሎ ሶማሊያም ከኤርትራ ጋር ያለትን ግንኙነት የማሻሻል ሂደት መጀመሯ ይታወሳል። ባለፈው ሐሙስ ደግሞ የኤርትራና የጅቡቲ ግንኙነት ለረጅም ጊዜ ሻክረው ከቆየ በኋላ ግንኙነቶቻቸውን ለማድረስ እንደተስማሙ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ገልጠዋል ጅቡቲ ከኤርትራ ጋር ያላት ችግር ሳይፈታ ኢትዮጵያ ማዕቀብ እንዲነሳላት መጠየቋ እንዳላስደሰታት ተዘግቦ ነበር። ስለዚህ ጉዳይ እንዲያብራሩልን አቶ ማሪ ዮሐንስንና አቶ አብዱራህማን ሰይድን ጋብዘናል። አዳነች ፍሳየነች ጋብዛ ያወያየቻቸው ጅቡቲ እንግዲህ ከኤርትራ ጋር ሁለት ጉዳዮች ነው ያሏት። አንደኛው የድንበር ጉዳይ አለ ያልተፈታ ማለት ነው። በራስ ዱሜራ አካባቢ ያለው በኤርትራና በጅቡቲ የሚያስተሳስብ ያልተዘጋ ጉዳይ አለ። እሱ እንግዲህ አይዞር በስምምነት በሁለቱ መንግስታት ሜይቢ በ ዳኝነት ሪጂናል ጋቨርንመንት ይሁን ወይም ከአፍሪካን ዩኒየን ወይም ደግሞ ወደ ኢንተርናሽናል ኮርት ልክ ከኢትዮጵያ ጋር እንደተደረገው ከዛም በፊትም ከየመን ጋራ በሀኒሽ አይላንድ እንደተደረገው ኢንተርናሽናል አርቢትሬሽን ጠይቆ በዛም መፍታት ነው። ሁለተኛው ከዚህ ጋር ተሳስሮ የሚመጣው እንግዲህ ጅቡቲ እስረኞች አሉኝ ትላለች ኤርትራ ውስጥ ዛሬ አንድ ሁለት ዓመት ይሆናል። በቀጠር ሚዲሽን መሰረት አንድ ስምንት የሚሆኑ የጅቡቲ የጦር እስረኞች ተፈቶ ወደ ሀገራቸው ተመልሰው ነበር፣ ግን ጅቡት እንደሚሉት እስካሁን ገናም ሌላ ተጨማሪ ቁጥሮችም አሉን፣ ቦታዎቻቸውና ሁኔታቸውን ማይታወቅ ሁለተኛው የወደቡ ጉዳይ ነው። ወደብ እንግዲህ ኢትዮጵያ በአሁኑ ጊዜ የምትጠቅመው የጅቡቲን ወደብ ነው። እስከ ዘጠና አምስት በመቶ የኢትዮጵያ ኢምፖርት ኤክስፖርት በጅቡቲ ነው የሚገባው እና የሚወጣው ያለው እና በኤርትራ በኩል መጠቀም ከተጀመረች ኢትዮጵያ እንግዲህ ጅቡቲን አፌክት ያደርጋቸዋል ኢኮኖሚካሊ። በዛም ላይ ጅቡቲና ኢማራቶች በወደቡ የተነሳ አለመግባባት ታይቶ ነበር። ኢማራቶች የቂም በቀልና የቻርተር እንትን አላቸው። ጅቡቲን ለመቅጣት ተብሎ ነው እንግዲህ ወደ አሰብ ተዘዋውሩ ወዲያው ነው። አሁን ባለፈው ጥቂት ቀናት ደግሞ የተሰማው ከአሰብ እስከ አዲስ አበባ የሚደርስ ቲዩብ ያደርጋሉ፣ ለፔትሮሊየም ማጓጓዣ የሚሆን ማለት ነው። እና ይሄን ይሄን ነገር ለጅቡቲ በጣም ያሰጋል፣ ምክንያቱም የጅቡቲ ዋናው ገቢ ከወደብ ነው። ግን በቅንነት ከተሰራ የጅቡቲና የኤርትራ ወደቦች ብቻ ሳይሆን የሶማሌዎቹም ጭምር፣ የኬንያም ጭምር፣ የሱዳንም ጭምር ሁሉም ለአካባቢው ጥቅም ሊውሉ ይችላሉ። ማለት አካባቢው ያለው የህዝብ ብዛትና የቁጠባ መበልጸግን፣ ሌላም ሌላም አስገብቶ ሲታይ እነዚህ ሁለት ሦስት ወደቦች ብቻ ላይ በቁት ይችላል። ከዛም በላይም ሌላ ግንኙነቶች እስከ ሴንትራል አፍሪካ የሚደርስ ንግድና ሌላም መመስረት ይቻላል። ዋናው ለጅቡቲ የሚያሰጋቸው ከኤርትራ ጋር ያላቸው የድንበር እና ከድንበር የተያያዘ ጉዳዮች ሳይፈቱ በኤርትራና በኢትዮጵያ በኩል የሚገኘው ሰላምና እርቅ በእንዲያውም በዛም ተጨምሮም ሶማሌም ሲገባበት እና በዛ ምክንያቶች እንግዲህ ማዕቀቡ ሲነሳ ከኤርትራ እንግዲህ ጅቡቲ አለኝ የምትለውን የድንበር መብቶችን ሌላም ላይከበርላት ይችላል። እንደዛ ሆኖም ሊጠፋ ይችላል። ይሄን ይመስለኛል የጅቡቲን የሚያስቆጣ ያለው። እሺ፣ አቶ መሀሪ ዮሐንስ፣ አብዱራህማን እንዳለ አንደኛው የወደብ ጉዳይ ነው። ከአረብ ኤምሬት ጋር ያላቸው ግንኙነቱም እንዲሁ የኤርትራ ወደቦች መጠቀም ከተጀመረበት በተይ ደግሞ ገበያ መሰረት ያላደረገ ዋጋውን ዝቅ አድርጎ የማቅረብ ሁኔታ ከታየ ኢኮኖሚካሊ ይጎዳል። ግን እንደ መርህ ልያዝ የሚገባው ማንኛውም ሀገር ከአንደኛውን ሀገር ጋር ግንኙነት ስላለው የኢኮኖሚ የንግድም ስላለው ከሌላው ሀገር ጋር አይመሰርትም ማለት አይደለም። ኢንቴግሬሽን ሲኖር የግድ በገበያ መርህ ተወዳዳሪ ሆኖ መገኘት ነው። በወደብ ሰርቪስ ላይ ጥገኛ የሆነ ኢኮኖሚ ከመገንባት ይልቅ ከዚህ በተጨማሪ መስራት ይገባቸዋል። ዘን ኢትዮጵያ ከጅቡቲ ከኤርትራ ልጅ ወደቦች ብቻ ሳይሆን ይቀርባሉ በተባሉ ወደቦች ከኬንያም ጭምር፣ ከሱዳንም ጭምር፣ ምናልባት ከሶማሊያም ጭምር ልትጠቀም ይችላለች። እንደዚህ ሲሆንም ነው ጤናማ ግንኙነት አካባቢው አብሮ የማደግ እና አብሮ የመልጠግ መንፈስ ሊፈጠር የሚችለው መፍትሄው አሁንም በጋራ ጥቅም በመርህ በመርህና በተቋማዊ አሰራር የሚመሰረት ዘላቂ ግንኙነት ካለ በህጋዊ መርህ መሄድ ግንኙነት ካለ፣ ሁሉም ሀገራት ልዩነታቸው አጥበው በጋራ ይጠቅመናል የሚል የጋራ ጥቅምን ለማስፈቅ በጋራ መስራት ነው። በቀጠናው የተሻለ ሰላም ሊኖረው ይችላል ብለን በምኞት እና በመርህ ደረጃ መናገር እንችላለን። በተለይ ኤሚራቶች ያላቸው ዶላርን ተጠቅመው በቀጠናቸው ያጋጠማቸውን ሽኩቻ ወደዚህ ኤክስፖርት የማድረግ ተንደንሲዎች እነዚህም ካላስቆሙ የአፍሪካ ቀንድ መንግስታት ደግሞ በግልጽ ለህዝቦቻቸው ጥቅም አመቺ የሆነውን መንገድ በግልጽ መርምረው አጥምተው መንገድ ካልያዙ ፈጠና ውስጥ ቮላታይል ነው አዳጋች የሆነ ችግርም ሊፈጠር ይችላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ወቅታዊ ዘገባ እናልፋለን። በቡራዩና በአካባቢው በሰላማዊ ዜጎች ላይ የተፈጸመው ጥቃትና የጭካኔ አድራጎት በአርበኞች ግንቦት ሰባትና በአቶ ዳውድ ኢብሳ በሚመራው የኦሮሞ ነጻ አውጪ ግንባር ስም አስመስለው የተደራጁ ቡድኖች የፈጸሙት ስለ መሆኑ ፍንጭና መረጃ አለን ብለዋል የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል። ለአሜሪካ ድምፅ በሰጡት ቃል ጥቃቱና ግርግሩ የተጀመረው ለውጥ እንዳይሳካ ሆን ተብሎ ታስቦበት የተከናወነ ነው ብለዋል ኮሚሽነሩ። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል ያሏቸው ሰዎች ማንነት ምርመራው ከተጠናቀቀ በኋላ ይፋ እንደሚደረግም ገልጸዋል። ኮሚሽነር ዘይኑ ጀማልን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በቡራዩ ከተማ ስለተፈጸመው ጥቃትና በአዲስ አበባ ከተማ ዛሬ ስለተፈጠረው ሁኔታ ማብራሪያ እንዲሰጡን ጠይቀናቸው ሰፋ ያለ ማብራሪያ ሰጥተውናል። በቡራዩ ከተማ ጥቃቱ የተፈጸመባቸው አካባቢዎች ሕጋዊና ሰነድ አልባ ቤቶች ተራርቀው የተሰሩባቸው ምቹ የመኪና መንገድ የሌላቸው በመሆናቸው ጥቃቱ በሚደርስበት ጊዜ በፍጥነት ፖሊስ ወደ አካባቢው ገብቶ ከጥቃት መከላከል እንዳልቻለ ገልጸዋል። በጣም ብዙ ህዝብ የሚኖርባቸው አካባቢዎች ናቸው። ለፀጥታ ኃይሉን ቶሎ ገርሶ የሰብ ልማት ለማዳን ያልተቻለበት መጀመሪያ በጣም በጣውደቃ ነበረ። ከዛ በኋላ አለን አንድ ቦታ ላይ አንድ ሴንተር ላይ ሀይሎቹ በመኪና እናደረሳቸዋለን በእግራቸው እየገቡ ቤት ላይ ዙርን ነው። ይህን ካደረግን በኋላ ምንም አይነት ያጋጠመ ኤነርጂ ክፍያ የሚሆን ለንብረት ድርሻ የለም። የደረሰው ጥቃትና አገዳደሎቹ ጭካኔ የተሞላባቸው ናቸውም ብለዋል። ያው በድብደባ በሳንጃ መውጋት በተለያየ መልኩ ነው እና በአካል ላይ የተለያየ አካል ላይ ጉዳት በማድረስ ስለሆነ ያው አንድ ጊዜ በጥይት ከመግደል እንደዚህ አይነት መግደል እና በእንደዚህ አይነት መልኩ ደብድቦ እያሰቃዩ መግደል የተለያየ ናቸው። በዚህ ጥቃት የቆሰሉት ሰዎች ጳውሎስና ዘውዲቱ ሆስፒታሎችን ጨምሮ በተለያዩ የህክምና ተቋማት ተኝተው ህክምና እየተደረገላቸው እንደሆነ እስካሁን የተጣራ የሟቾች ቁጥር መረጃ እንደሌላቸው በመጣራት ላይ እንደሚገኝ ጠቁመው ነገር ግን በቡራዩ የተገደሉት ሰዎች ቁጥር 25 እንደሚደርስ ተናግረዋል በዚህ ድርጊት የተጠረጠሩ እስካሁን ወደ አራት መቶ ሰዎች ታስረዋል አሁንም ማሰሩ ቀጥሏል ብለዋል የተፈናቀሉትን ሰዎች ሰዎች ለመርዳት ርብርብ እየተደረገ ነው። ወደ መኖሪያ ቀያቸው ለመመለስ እና ለማረጋጋት ደግሞ የአዲስ አበባ እና የኦሮሚያ ፖሊስ፣ በተጨማሪም የመከላከያ ሰራዊት አባላት ጭምር ርብርብ እያደረጉ ነው ብለዋል። ድርጊቱን በሁለት ድርጅቶች ስም አስመስለው የተደራጁ ሰዎች የፈጸሙት ነውም ብለዋል። እነማን ናቸው ብያቸው ነበር። ሌሎች ተያያዥ ጥያቄዎችም አንስቼላቸዋለሁ። እነማን ናቸው ሆን አስቸጋሪ ነው የሚሆነው። በደንብ ምርመራውን ካጠራልቅም በኋላ ልንገልጽ ይሻላል። አሁን እርሊ ስለሆነ አንደኛ የምርመራም ሆነ የፍርድ ሂደት የሚያዛባ ስለሚሆን አሁኑኑ ዝም ብሎ ቅድመ ፍንጭ ሊሰጦች አስቸጋሪ ነው የሚሆነው። ግን ድርጊቱ በጥን ታቅዶ ሁለት ቡድኖች ሁለቱ ቡድኖች በማደራጀት ግጭቱ የሁለቱ ቡድኖች ሁለቱ ቡድኖች ደግሞ በአይዲኦሎጂ የሚለያዩ መሆኑን በደንብ ተሰርቶበት ሁለት በአይዲዮሎጂ የሚለያዩ ቡድኖች ግጭት ማስመሰል እና ከዛ ደግሞ ይዘቱ የብሄር ቅርጽ እንዲይዝ በደንብ ዲዛይን ተደርጎ የተሰራ ነገር መሆኑም ነው ያለን ስምት እስካሁን ድረስ። ይሄ በጣም አደገኛና ያው በአንድ በኩል ከእነዚህ ቡድኖች በሰላም ገብተው ሊታገሉ በቀንነት ወደ ሀገር በሀገር ግንባታ ሊሳተፉ የገቡ ቡድኖች እና መንግስት መካከል ግብ ግብ እንዲፈጠር በማሰብ በሌላ በኩል ደግሞ የብሄር ግጭት እንዲፈጠር ለማድረግ እና በዚህ ሁኔታ አገሪቱ ተመልሳ ሁለት ልኝት እንድትገባ ታልፈው ወረ ነገር እኩል ተግባር ስለሆነ ያው ይህን ተግባር በህዝቡ እንዲያውቀው ና እንዲያጋልጠው እንዲቆም በአግባቡ መሰራት እንዳለበት ለማመርከት ነው። እንግዲህ ሁለት ቡድኖች ሲሉ እነዛ ቡድኖች ያሏቸው ቡድኖች ስማቸውን እነማን ናቸው እነዚህ የተባሉት ድርጅቶች? በስም የሚጠቅም ከሆነ ለነገሩ ስጠመሱ ከራሳቸውም ጋር ከአንዳንዱ ጋር ከድርጅቱ አመራሮች ጋር ተነጋግረናል። ግን ብዙ ይጠቅማል ወይ ነው። ራሳቸው የድርጅቱ አመራሮች ወጥተው ራሳቸውን ለመናገር ዝግጁ ናቸው። ይህንን አይነት ምትበጥ ለእኛ አይጠቅምም እኛ የለንበትም የሚል ትልቅ አቋም ነው ያላቸው እና በቅርብ የገቡ ድርጅቶች ናቸው። ትልቅ ተቀባይነት ያላቸው ናቸው። ተገብናቸው ስለዚህ በእነሱ ስም ሌሎች እያደረጉት ነው እያሉ ነው። አዎ በትክክል ያለምንም ጥርጥር እነሱማ በምንም መልኩ በቅንነት መንግስትን ለማገዝ እንደውም ሀገር የማረጋጋት ውስጥ ለማገዝ ሰላማዊ ትግል ለማድረግ ቆርጦ የገቡ መሆናቸው መንግስት በደንብ በደንብ ያውቃል። ስለዚህ ግልጽ ነው፣ ምንም በእነሱ ስም ለመነገድ ነው እየተሞከረ ያለው። ቀደም እንደነገርኩሽ በሁለት ምክንያት ነው። አንዱ ሁለቱ በአይዲዮሎጂ የተራራቁ ስለሆኑ እነሱ ለማስመሰል የሚያመችው መሆናቸው የብሄር ግጭት ደግሞ ትልቅ የብሔር ግጭት በተለይ ትልቅ ብሔሮች እንዲጋጩ የማድረግ አላማ ያለው መሆኑን ሌላው መንግስት ከእነሱ ጋር ግብግብ ሊፈጥር እንደሚችል በመገመት የሚደረገ ነገር ነበር። ወደ ግን አሁን ይሄንን ሲሉ ምናልባት ማህበረሰቡ ትክክለኛውን መረጃ እንዲያገኝ በስም ጠቅሰው ድርጅቶቹን ቢነግሩን የበለጠ ምስጢር ከማድረግ ይልቅ የተሻለ ይሆናል ከሚል ነው። አሁንም በድጋሚ እነማን ናቸው የሚል ጥያቄ የማነሳው የግንቦት ሰባት ና ጉዳዩ ቡድን የሆነው የኦነግ ፋክሽንን ነው ለማድረግ የተሞከረው። ስለዚህ አሁን እንደሚሉኝ እነዚህ ሰዎች በአርበኞች ግንቦት ሰባትና በኦነግ ስም ግጭቶቹ በሁለቱ መካከል የሚመስል ይዘት ያለው ነገር ተፈጥሯል ነው እንደዛ ነው የተፈጠረው። እንደውም አሁን ለምሳሌ በተለይ ቡራዩ ላይ መጀመሪያ ከደቡብ የግንቦት ሰባት አባላት የሚመስሉ ሰዎች የኦሮሞ ተወላጆችን ቡራዩ አካባቢ ገለዋል። ከዛ በኋላ ነው የሆነ ተወላጆች ደግሞ የደቡብ ተወላጆች ላይ በግድያ የጀመሩት ማለት ነው። በግልጽ ነው እንደዛ አይነት ተፈጽሟል። ስለዚህ ኢንዲኬሽኖቹ በሙሉ በደንብ የተጠረባበሩ ወቅት ላይ ሌሎች ማስረጃዎች ጭምር አሉ። አንዳንድ ቦታዎች ላይ ያው በጅ ስለሌሉ አሁን በመረጃ ደረጃ ያሉኝ ደብዳቤዎች አሁን ለምሳሌ አርባ ምንጭ ላይ ሰላማዊ ሰልፍ እንዲደረግ፣ ቡራዩ ላይ የሞቱ ወገኖቻችንን በተመለከተ ሰላማዊ ሰልፍ እንወጣ የሚል ደብዳቤ ተበትኖ እንደነበር ያደጋቤ እንትኑ የተፈረመው ደጋቤው ቀኑ ሐሙስ እንደሆነ የቡራዩ ደግሞ እንደዚህ አይነት ጥቃት የደረሰው ቅዳሜ ጀምሮ እንደሆነ የሚያመላክቱ ዌል ፕላንድ እና ፕሪ ፕላንድ የሆነ ነገር እንደሆነ የሚያሳዩ በጣም ብዙ ፍንጮች አሉ። ሌሎችን ፍንጮች በቀጣይ እንገልጻል ስላል እነዚህ የተደራጁ እንግዲህ ጥርጣሬ ነው ገና ምርመራው አልተረጋገጠም፣ እያሉ ነው። እና እነዚህ የተደራጁ ቡድኖች ማንን ነው የተጠቀሙት በማስፈጸሚያነት? ለምሳሌ ንብረት ተዘርፈዋል። የተደበደቡት ሰዎች ከተገደሉ በኋላ እነዚህን ድርጊት የፈጸሙ ሰዎች ንብረት ዘርፈው ሄደዋል ተብሏል። እና ንብረት የማስመለስ ስራ አለ እያሉ ነው። ከየት ነው ንብረቱ የሚመለሰው? ማናቸው እነዛ ሰዎች ቡድኖቹ? እንግዲህ አሉ ብለዋል። እነዚህኛዎቹ ውስጥ ታዲያ ይህንን የፈጸሙት ቡድኖቹ ለዚህ የተዘጋጁ ናቸው። ለዚህ የተዘጋጁ ሆን ተብሎ በደንብ ተደርገው ለዚህ ተዘጋጅተው የተቀመጡ ቡድኖች አሉ። በዋናነት እዛ ቡራይም አካባቢ እነዚህን እንዲያግ እንዲያግዙ የተደራጁ ስርአት ደግሞ ወጣቶች ወጣቶችም አሉ። ወንድ ግን በደንብ የተዘጋጁ ስልቅ በትጥቅ ጭምር የታገዙ የተደራጁ በደንብ በጠቀስኩልሽ ድርጅት ስም ድርጅቶች በሁለቱም ድርጅቶች ስም በሁለቱም ወገን ዘጋጋጅተው ተዘጋጅተው የተጠነቁ እንደነበሩ ነው። አሁን ከያዝናቸው የአየር ምልክት ማለት ሳምንታዊው የሰኞ ስፖርት በሰለሞን ክፍሌ ይቀጥላል። ኬንያዊው ኢሉድ ኪፕቾጌ በትላንቱ የበርሊን ማራቶን አዲስ የዓለም ክብረ ወሰን አስመዘገበም። እንደምናመሻችሁልኝ የተከበራችሁ አድማጮች ይህን በቀዳሚና ሌሎች ዜናዎችም ይዘናል። አብራችሁን ቆዩ። ኬንያዊው አትሌት ኢልዩድ ኪፕቾጌ ትላንት በበርሊን ማራቶን ላይ ያስመዘገበው አዲሱ የዓለም ሬኮርድ 2 ሰዓት 1 ደቂቃ ከ39 ሴኮንድ ነው። የ33 ዓመቱ ብርቱ አትሌት ኪፕቾጌ ሌላው ኬንያዊ ዴኒስ ኪሜቶ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም እዚያው በርሊን ላይ ካስመዘገበው 2 ሰዓት 02 ደቂቃ 57 ሴኮንድ 1 ደቂቃ ከ20 ሴኮንድ ግድም ላጭቶለታል። ይህችን የዛሬዋን ቀን በትክክል ለመግለጽ ቃላት ያጥሩኛል። በእውነቱ የዓለምን ሬኮርድ በመስበሬ በጣም ተደስቻለሁ ብሏል ኪፕቾጌ። ይዲድ ኪፕቾጌ በሪዮ ዲ ጄኔሮ ኦሊምፒክ የወርቅ ሜዳሊያ ተሸላሚ ነው። በትላንቱ የበርሊን ማራቶን በሴቶቹም አሸናፊዋ ኬንያዊት ናት። ግላዲስ ቼሮኖ የኮርሱን ሬኮርድ በማሻሻል በ2018 10 አጠናቃለች። በሌላ የማራቶን ውድድር ዜና ትላንት ኮሎምቢያ በተካሄደው ግማሽ ማራቶን ሲመራ የቆየው ኬንያዊው ጆዜፍ ኪፕሮኖ ኪፕቱሚ በመኪና ተገጭቷል። የተዘጋ መንገድ ጥሶ የገባ መኪና ነው ተብሏል። የ30 ዓመቱን ኪፕሮኖ ማብቂያው ላይ እንደተቃረበ የገጨው አትሌቱ መንገድ ዳር በተሰጠው የሕክምና እርዳታ ተነስቷል። ጓደኛው ዳንኤል ሙውንዲ ውድድሩን አሸንፏል። ጊዜውም አንድ ሰዓት 3 ደቂቃ ከ45 ሴኮንድ ነው። ትላንት አደጋው የደረሰበት ኪፕሮኖ በ2015ቱ የኮሎምቢያ ማራቶን ባለድል እንደነበር ይታወሳል። የውድድሩ አዘጋጆች በሰጡት ተጨማሪ ማረጋገጫ አንድ ሁዋን ካሚሎ አርቦሌዳ የተባለ የ38 ዓመት አማተር ሯጭ ፍጻሜው አቅራቢያ ተዝለፍልፎ ከወደቀ በኋላ ሕይወቱ አልፏል። ከልቡ ጋር የተያያዘ ችግር ነበረው ብለዋል ሐኪሞች ከምርመራ በኋላ በሰጡት ቃል። አድማጮቼ እኔን በዚሁ ላብቃና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ሁለተኛው የኢትዮጵያ ብሮድካስት ኮርፖሬት የስፖርት ሽልማት ትናንት አዲስ አበባ ውስጥ በድምቀት ተከናውኗል። ባለፈው ዓመት በመጀመሪያው ሽልማቱ ማለት ነው በአትሌቲክስ ና በእግር ኳስ በሁለቱም ጾታ በምርጥ ኮከብነት የፈጸሙትን ብቻ ሲሆን ዘንድሮ የሕይወት ዘመን ተሸላሚ አክሎ የሽልማት መጠኑን ከአራት ወደ አምስት ከፍ አድርጓል። በመሆኑም በአትሌቲክስ ዘርፍ በወንዶች አትሌት ሰለሞን ባረጋና በሴቶች አትሌት ገንዘቤ ዲባባን እንዲሁም በእግር ኳስ በወንዶች አብዱልከሪም መሐመድ፣ በሴቶች ሰናይት ቦጋለን የአመቱ ኮከብ ተሸላሚ ስፖርተኞች አድርጎ በማስመረጥ ለእያንዳንዳቸው የዋንጫና የ75 ሺህ ብር ሽልማት ተበርክቶላቸዋል። አምስተኛው የህይወት ዘመን ተሸላሚ የሆኑት አቶ ስንታየ ውሸቱ ደግሞ የዋንጫና የ50 ሺህ ብር ሽልማት አግኝተዋል። ከአመቱ ምርጥ ተሸላሚ ስፖርተኞች መካከል የእግር ኳስ ኮከብ ተሸላሚው አብዱል አብዱልከሪም መሐመድና አትሌት ገንዘቤ ዲባባ አስተያየታቸውን እንዲህ አሰምተዋል። የቡድን አጋሮቼን ላመሰግን ወዳለሁ። በመቀጠል የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎችን ማመስገን ፈልጋለሁ። በመቀጠል እንዲሁም የእግር ኳስ አድናቂዎች እና እንዲሁም ደጋፊዎችን በጣም ማመስገን ፈልጋለሁ ያው ማለት አመስግኜ አልጨርስም ብዙ ናቸውና፣ በዚሁ ባበቃ ደስ ይለኛልና አመሰግናለሁ። ይህን ብቻ አይደለም የብዙ ሰው ብታና አለበት። በተለይ አሰልጣኞቼ፣ እንዲሁም ቤተሰቦቼ ማመስገን ፈልጋለሁ። እንዲሁም ይሄ ውድድር በመዘጋጀቱ እጅግ በጣም ተደስቻለሁ። ያው ይሄ ዋንጫ ለማግኘት ብዙ ደክመን እዚህ የሚደርሰው፣ አመሰግናለሁ። ገዛህን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደና ቆዩ። ክቡራትና ክቡራን አድማጮች የኤርትራ ፕሬዚደንት ኢሳያስ አፈወርቂና የጅቡቲ ዋቻቸው ኦማር ጌሌ ዛሬ ጂዳ ሳዑዲ አረቢያ ላይ ተገናኝተዋል። ዝርዝሩን ነገ ይዘን እንመለሳለን።